ለጋዜጠኞች መብት የሚሟገተው ሲፒጄ የተሰኘው ተቋም በኢትዮጵያ በቅርቡ ጋዜጠኞች እና የመገናኛ አውታር ባለሙያዎችን ጨምረው አማራ ክልልና አዲስ አበባ ውስጥ መንግስት የህግ ማስከበር ባለው መጠን ሰፊ ዘመቻ ከ4500 በላይ ሰዎች ህገወጥ ድርጊት ላይ ተሳትፏቸዋል በሚል ለእስር መዳረጋቸውን የገለጠው ከሰሞኑ ነበር። ዛሬ በመንግስት ጸጥታ ኃይሎች ስለመታሰሩ የተሰማው የፍትህ መጽሄት ዋና አዘጋጅ ጋዜጠኛ ተመስገን ደሳለኝ ሳይጨምር በኢትዮጵያ በቅርቡ 11 ጋዜጠኞች እና የመገናኛ አውታር ባለሙያዎች ለእስር መዳረጋ ቸውን ገልጸው ባለስልጣናት ያሰሯቸውን ጋዜጠኞች በሙሉ ያለምንም ክስ እንዲፈቱ ሲል ጠይቋል። ድንበር የለሽ የጋዜጠኞች ቡድን አር ኤስ ኤፍ በበኩሉ ሰሜን ምዕራብ ኢትዮጵያ አማራ ክልል ውስጥ የታሰሩ ጋዜጠኞችና መገናኛ አውታሮች እንዲፈቱ ሲል ተመሳሳይ ጥሪውን አስተጋብቷል። በአምቦ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት አቶ ሰለሞን ተፈራ እንደሚሉት እዚህ ጋር መታወቅ ያለበት ነገር ምንድነው? ማንኛውም ሰው የመናገር ነጠምታለው የራሱን አቋም መጠባረቅ በህገ መንግስት በህገ መንግስት የተሰጠ ነው። ነገር ግን በዚህ ማዕቀፍ ውስጥ በህገ መንግስት የተሰጠው ያቀረቡት ሰው የራሱን ሀሳብ መግለጽ መብት እንዳለ ሁሉ የእነቶችን ማነቶችን የማሳነስ ተግባራቶች ያገለግሉ ናቸው። ና በአሁኑ ሰዓት ያለው ነገሮች ህጋዊን ስርዓት ወይም ደግሞ የገብራዊት ማስከበር ግድ ነው። መንግስትም ግን ይህ ሲያደርግ በጥንቃቄ መደረግ አለበት። ሌላው ስለ ጉዳዩ አሳሳቢነትና በመንግስት ልደረግ ስለሚገባው ጥንቃቄ አስተያየታቸውን ያጋሩን የጅማ ዩኒቨርሲቲ ህግ መምህር ፍራውል ታፈሰ ናቸው። ህግ ማስከበር በሚለው ዘመቻ ማፈር ሄድ ሲካሄድ እናያለን። ያለበቂ ምክንያት አንድም ሰው በማሰብ ዜጎችን ነጻነት የሚቃረም ነው። ዜጎች በቤታቸው በሰላም የመኖር መብት አላቸው። መንግስት ደግሞ በተቃራኒ ዜጎች በቤታቸው በሰላም የመኖር መብት እንዲጠበቅላቸው የማድረግ ግዴታ ያለበት አንዳንዶቹን ሰዎች ህግ ማስከበር በሚለው ከንብረታቸው ሲፈናቀሉ እናያለን። ይህም ደግሞ የተለያዩ የሀገራችንን እንዲሁም ደግሞ አሁን ቀ ህጎችን የሚጥስ አይነት ነገር ነው። ስለዚህ አሁን አን የሚፈቅድ ህግ ያለ አይመስለኝ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ ከአራት ቀናት በፊት ባወጣው መግለጫ በፌዴራል መንግስትና የክልል የጸጥታ ኃይሎች በተቀናጀ መንገድ የህግ የበላይነት ማስከበር በሚል ባለፉት ጥቂት ቀናት መውሰድ በጀመሩት እርምጃ ጋዜጠኞችና የማህበረሰብ አንቂዎችን ጨምሮ በርካታ ሰዎች ከፍርድ ቤት ትዕዛዝ ውጭ መታሰራቸውን አመልክቷል። አዲስ አበባ ያለው የአሜሪካ ኤምባሲ በበኩሉ የኢትዮጵያ መንግስት ሰሞኑን በጋዜጠኞችና ማህበረሰብ አንቂዎች ላይ ያካሄዳል ያለው የጅምላ እስር ዘገባዎች አሜሪካን እንዳሳሰባት ገልጸው የፌዴራልና የክልል የጸጥታ ኃይላት ለህግ የበላይነት ሂደት ተገዢ እንዲሆኑ ሲል የኢሰመኮን መግለጫ አስተጋብቷል። የአምቦ ዩኒቨርሲቲው የፖለቲካል ሳይንስ መምህሩ አቶ ሰለሞን ተፈራ ለሁለት አመት የምንጠጋው ገደማ ኢትዮጵያ ጦርስ ያለችው በዚ ጦርስ ውስጥ ደግሞ በመከፋፈል ወይም ደግሞ አለምባባል በውጭ ጥበጥረብች ሊሆን ይችላል ጥበ ወዳጆች ሊሆን ይችላሉ እነዚህ ሀይሎች ሰላምና ውስጥ እንድንገባ አድርጎ ነው። በተለይ ባለፉት አንድ አመት ከምናምን የነበረው የዲፕሎማሲ ቁመና ለኢትዮጵያ ትልቅ ፈታኝ የነበረበት ጊዜ ነበረ። ቅርብ ጊዜ ወዲህ በተለይ ሲስፋር ከተደረገ በኋላ ያለው የዲፕሎማሲ ለውጦች ባሉበት ነው እና በዚህ ሁኔታ ግን አሁን ባለው በህግ ማስከበር በሚካሄዱ ውስጥ አንዳንድ መራቢያኖች የራሳቸው ስጋት እየገለጹ ነው። ና ስጋታችሁ ምንድን ነው ብለት ስናስብ፣ የእነሱ ስጋት አንደኛ መንግስት ምቃቄ እንዳደርግ ሊጠግም ይችላል። በቅርቡ በትግራይና አዋሳኝ የጦርነት ቃጣናዎች የኢትዮጵያ መንግስት ለሰብአዊ ድጋፍ መቀረጠ ስባል ያወጀው የተኩስ አቁም እወጃ አዎንታዊ የዲፕሎማሲ ውጤት ማስገኘቱን የሚያነሱት ባለሙያው መንግስት የቀደመ የዲፕሎማሲ ጫና ውስጥ እንዳይገባ አሁንም የጥንቃቄ እርምጃዎችን ብከተል ብለዋልም። አብዛኛው የሆኑ ሀገሮች ላይ ፎከስ በማድረግ የዲፕሎማሲ ስራ መስራት አለበት፣ በጥንቃቄ ማለት ነው። የዲፕሎማሲ ስራ መስራት ብቻ ሳይሆን ተጨባጭ የሆነ እርምጃዎችን ማውሰድ መቻል አለበት። የኢትዮጵያና ወራዊ ሁኔታም ሊቀይር የሚችል ማለት ነው። ዋናው ነገር የበፊቱን ዲፕሎማሲ ካይክት እንዳይከትም መንግስት ንጹሃን ዜጎችን ጥንቃቄ ባደረገ መልኩ ህገ በላይነትን ማስከበር አለበት የሚል አሳብ ያለ። ስለ ወቅታዊው የአማራ ክልልና በአዲስ አበባ ስለሚፈጸመው ስርዓት ከቀናት በፊት ለዶይቼ ቬለ ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ መንግስት የህገ በላይነት ለማስከበር ይሰራል ባሉት ሰሞነኛ እርምጃዎች ከህግ ውጭ የሚፈጸም መስራት አለመኖሩንና የመለየት ስራው እንደሚከወን መግለጻቸው ይታወሳል። ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።